ሰሞኑን ያረፉት አንጋፋ ፖለቲከኛ ጸሐፊና የሕግ ሰው አቶ አሰፋ ጫቦ ሕይወትና ሥራ ይልቁንም በሥነ ጽሑፋዊ አስተዋጽኦቸው ዙሪያ የተጀመረ ውይይት ነው። ተወያዮች የትዝታ ፈለግ በሚል ርዕስ ባለፈው ዓመት ለንባብ ለበቃው የአቶ አሰፋ መጽሐፍ ሐሳብ ጠንሳሽ ወጣቱ ደራሲ እንዳለጌታ ከበደና ይጠበቅ የነበረ ሌላ መጽሐፋቸው ለ ህትመት እንዲበቃ ከአቶ አሰፋ ጋር ይመላለስ የነበረው ደራሲና ጋዜጠኛ አቶ ዘነበ ወላ ናቸው። እንግዶቹን ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ነው እውቁ የፖለቲካ ሰው ብዕረኛውና የህጉ ሰው አሰፋ ጫቦ በቅርቡ ከዚህ ዓለም በሞት ተለይቷል። ሁለት እንግዶቼ እንዳለጌታ ከበደና ዘነበ ወላ፣ እስኪ ዜና ረፍቱን ከሰማችሁበት ሁኔታ እንጀምር። እንዳለጌታ፣ የአቶ አሰፋን ዜና ረፍት የት ሆነህ በምን ሁኔታ ሰማ? ወደ ቢሮ የሄድኩ ጠዋት ነው። ልክ ሰርቪስ ውስጥ እንደገባው ከስራ ባልደረቦች መካከል አንዷ የሆነችው እየተከታተለች ነበረ ፌስቡክ። በቃ ደነገጠች ጋሻ ሰፋ አዋረፈ ብላ ነገረችኝ። በቃ ከዚያ በኋላ ሌሎች በሱ ጉዳይ ላይ እንወያይ እንግሯባ እንጫዋወት የነበርን ልጆች እየተተዋወልን እርግጠኛ ስንሆን ዜናውን መሰራጨት ጀመርም ማለት ነው። ሰኞ ማለዳ ያን ተከትሎ በኢትዮጵያም ኢትዮጵያውያን ባሉበት የትኛውም አካባቢ በብዙ መንገዶች የሚታወቅ ሰው ስራና ህይወቱንም በተለያየ መንገድ የማወቅ የመርዳት እድል የገጠማቸው በማህበራዊ መገናኛ ብዙኃን ሲነጋገሩ ሰንብተዋል። ዘነበ ያንተንም አጋጣሚ እንመልከት እስኪ። አቶ አሰፋ ያረፈበት ሁኔታ እንደምን ባለ ሁኔታ ተረዳ? የት ነበርክ? እኔ የሰማሁት ሰኞ ለሊት ነው። የቅርብ ጓደኛዬ መካከል አንዱ ጸጋዬ ይባላል። ደወለና ና ሰምተሃል አለ አለኝ። ምንድን ነው አልኩት። አሰፋ አረፈ አለኝ። በጣም የደነገጥኩት፣ ምክንያቱም እኔ ሀዘን ተደራረበብኝ። እናቴም ሳምንት ነው ካረፈች፣ ፋሲካ ዕለት ቅዳሜ ለእሁድ አጥቢያ ዘጠኝ ሰዓት ከምል ነው ከዚህ ዓለም በሞት የተለየችው እና የእሱ ደግሞ ዳግባይ ትንሣኤ ላይ መጣ በጣም እንደደነገዝኩት እና ፌስቡክ ደግሞ አንዳንዴ የሚለቁት መረጃውን እውነትም አይደለም ምንም ምንም ስለሚባል አባቱ ውሸት አድርገዋ እስከ ማለት ነው የደረስኩት በዛ ርስ እያለው ልክ ከጸጋዬ ጋር ተነጋግረን ስልኩ ሲዘጋ ከዩናይትድ ስቴትስ ደግሞ ሌላ ጓደኛ እንደዚሁ መርከበኛ ጓደኛ አብረን አንድ ስኳድሮን ላይ ቀርሰን የነበረን ጓደኛ የደወለ እና በእናቴ ሞት የሰማውን ሀዘን ከነገረኝ በኋላ ያሰፋ መሞት አርዳኝ እና በቃ እውነት መሆኑን አረጋገጽን። የበጣም ነው ሾክ ያደገኝ። ከእሱ ጋር ባለፉት ስድስት ወራት በተከታታይ የምገናኝ ነበር። ቴክስትም የሚያደረግልኛል። በተጨማሪም እዚህ ሁለት ላያወጣው የሚያስበው መጽሐፍ ስለነበረ መረጃዎች ጠይቀኛል፣ ነግረዋለሁ። እና ትልቅ ማጣት ነው። ምን ብዬ እንደምነግር አላቅ። በደወለልኝ ቁጥር ወደ ድርሰቱ ዓለም ተመለስ አንተ ደራሲ መሆን ያለብህ ሰውነ ነው ያልኩት። ደበመሰፉ ባባል ነው ትዝ የሚለኝ ደበመ ይላል፣ ደራሲ ደራሲ ከመሆኑ በፊት አንባቢ ነው ደራሲ ደራሲ ከሆነ በኋላም አንባቢ ነው። እድሜ ልኩን የሚያነባል ይላል አሰፋ ጫቦ። እድሜ ልኩን ያነበበ ሰው ነው የሽግግር ወቅት እዚህ አዲስ አበባ ተገናኝተ ስናወራ፣ ዘነበ እንደዚህ አይነት ያለው ይሉታል ጸሐፊ ነው ምናምን ብለው ሲነግሩት፣ እኔም እኮ ድሮ ልጅ ሆኜ ሞክር ነበር ምናምን ብሎ ሲለኝ አላመንኩትም። ምክንያቱም አባቶቻችን ውስጥ ቦክሰኛ ነው ስትለው፣ እኛም ቦክስ አንዱ ዙር ነበር የእኛ ሰባት ደቂቃ ነው ምናምን ነገር ብለው ይነጥቋል የአንተን ቦክሰኝነት። እና እሱም ጸሐፊ ነኝ ስለ የጻፈበትን ዘመን ጠይቄ ወደ ኋላ ይዤ አስራ ዘጠኝ ሀምሳ ስምንት አካባቢ በአሁኑ ዘሪሁን አዲስ ዘመንን በሚያዘጋጅ ጊዜ አንዱ ኮንትሪቢተር አሰፋ ጫቦ ነበረ። እና በርካታ አርቲክሎች አነበብኩ። እዛ ውስጥ ንባቡን አየሁኝ፣ ደብዝ ንባብ እኔ በኋላ በአስራ ዘጠኝ ሰማንያዎቹ ሲያወቅኳቸውን መጽሐፍ እሱ አስራ ዘጠኝ ሀምሳዎቹ ሲያቃቸው ነበር። እና በጣም በጣም በስፋት ያነበበ ሰው ነው። በተጨማሪ ደግሞ በእድሜውም ኖሯል። ህይወትን በጣም ኦብዘርቭ የሚያደርግ ሰው ነው። ይህ ሰውዬ ደራሲ ቢሆን በኢትዮጵያ ስልጣኔ ላይ ትልቅ አስተዋጽኦ ያደርጋል። ለብዙዎች ወጣት ጸሐፊዎችም መጽሐፍ እንዴት ይጻፋል፣ እንዲህ ከተኖረ፣ ከተነበበ፣ ከተመረመረ በኋላ እንዴት ይጻፋል፣ ሊያስተምረን የሚችል ነገር ይሰራል ብዬ ስላሰብኩኝ ደጋግሜ እነግረዋለሁ። መጽሐፍ ለት ደብዳቤ እነግረዋለሁኝ፣ ጋሼ አንተ እኮ ደራሲ ነህ፣ ነፍስህ ወደ ድርሰቱ አለም ነው የሚያደላው የፖለቲካ ሰው ነኝ ብለህ የምታምን ከሆነ እውነት ነው፣ ኖረህበታል። እድለኛም ስለሆንክ ተርፈህ ዛሬ ለዘር በቅተሃል። ስለዚህ ውስጥህ ያለውን ስጠን እያልኩ በተደጋጋሚ ነገረም በደስታ መቀበሉን በቅርብ የእሱን የራሱን ማስታወሻ እንደማነብ ነግሮኝ ነው የተለያየ ነው። ከዛ በኋላ መጽሐፉን አስጠርቶ ምናልባት ይሄ ማስታወሻ ይሁን ወይ የትዝታ ፈለግ ተከታይ ወግ ይሁን አላውቅም። ስለ ሕትመት አዲስ አበባ አጣርቼ ልጅ አለች እመቤት የምትባል እሷን አግኝቼ አድቫይዝ እንዳረጋት ነገረኝ። እርሷን የእሷ ያለችበት ሁኔታ የተሳፈለ ከመጀመሪያው ላይ ያገኘችው ነገር ካጠናው በኋላ ይህንን አባትሽ ነገር ያልኳት ነግራው እንግዲህ ማንስክሪፕቱን ማህደሩን፣ ወይ መጽሐፍ ላክላት አይላክላት አላቅም እዚህ ላይ ነው የቆመች። መልካም እንዳለ ጌታ ወደ አንተ ልምጣ። ይበልጡን ዛሬ የምናተኩረው ስነ ጽሁፍ ስራዎቹ ላይ ነውና በስነ ጽሁፍ ስራዎቹ የተለየ ስሜት ያሳደረባቸው በራሳቸውም በድርሰቱ አለ የገፉ ስም ያላቸው ወጣት ደራሲያንን የመጎትጎት የመኮርኮር አቅሙን ያሳየበት ባለፈው ዓመት ለህትመት የበቃ የትዝታ ፈለክ የተሰኘው መጽሐፉ ነው ይሄ መጽሐፉን እንዲታተም ከሺ ዘጠኝ መቶ ሀምሳ ስድስት ጀምሮ የተጻፉ ስራዎቹን ከማሰባሰብ የበኩልህን ከማበርከት አልፎ ሀሳቡም እንዲጠነሰስ ብዙዎችን የኮረኮራ አንድ ጽሑፍህ እጄ ገብቷል የማይመጣን ነገር መጠበቅ ይላል እስኪ በአንተው አንደበት እናስተዋወቅ ያቺ ኮርኮራ ያቺ መነሻ እንዴት መጣች ከአስፋ ጋር የነበህን እውቅያስ እንዲ ይቀሰቀሰ መሰለ። አሉላ በጽሑፍ አለም ስትሰማራ፣ በተለያየ አጋጣሚ የምትወዳቸው የት እንዳሉ ማወቅ የምትፈልገው ለምን ጠፉ፣ ምን ሆኑ፣ ምን አገኛቸው የምትላቸው ሰዎች ያጋጥሙሃል። በአንድ ወቅት በተለያየ ጋዜጣ፣ መጽሔት ላይ አዋጊ፣ መሳጭ፣ አዝናኝ የሆኑ ነገሮችን ሲጽፉ የቆዩ ሰምተህም አንብበህ የማታውቃቸውን ነገሮች ያልደረስክበትን አለም አይተው የመጡ ሰዎች ሲጠፉበት ምን ሆነው ነው የጠፉት ብሎ አለመጠየቅ አስቸጋሪ ይሆናል እና ብዙን ጊዜ ካረፈው በኋላ ነው አንድ ሰው ያለንን አድናቆት ለመግለጽ የምንፈጥ ነው። አሰፋ ጫቦ በህይወት እንዳለ አውቃለሁ። ያኔ ግን አይቼው አላውቅም። እና የገላጭነት የተንታኝነት ችሎታ አለው። እሱ ስለ ጨንቻ ሲጽፍ እኔ ራሴ ጨንቻ የተወለድኩ የኖርኩ የነበርኩ ያህል እንዲሰማኝ ማድረግ ይችላል። ተመልከት እንግዲህ ንባብ የበቁ ብዙ መጻሕፍት ያሏቸው ደራሲዎች አሉ። እኔ ግን ጋዜጣ ላይ መጽሔት ላይ በማንበብ ብቻ እንዴት ነው የሰውዬ እያባበለ እያጫወተ የሚወስደኝ? አንድም እንግዳ የሆነ ቃል ሳይጠቀም ቃላትን አክሮባት ሳሰራ ይጽፋል እና ኬት ነው ያለው ብሎ አለመጠየቅ ኃጢአትም ስህተትም መስሎ ተሰማኝ። ደግሞ የሚገርም ነገር ሁሌ በህይወታችን ውስጥ ሳንከፍላቸው የሚያስተምሩን መምህራን አሉ። በጋዜጣ በመገናኛ ብዙሀን በልዩ ልዩ ቦታ አበርክቶታቸው ከፍ ያለ ጋሻ ተፋ። ያንን ጽሁፍ ከጻፍኩ በኋላ ሌሎቹም ደግሞ ለእኔም መወደዋለሁ እኔም የት እንደ ደ ማወቅ እፈልጋለሁ የሚል ጥያቄ ይዘው መጡ። ያ ደግሞ ጥሩ ነገር ይዞ መጣ። ያ ምንድን ነው መሰለ? ለካ ስራዎቼ ቢሰበሰቡ ቢነበቡ የሚፈልጓቸው አሉ ብሎ እንዲያስብ ገፊ ምክንያት ሆነው ከዛ በኋላ በስልክ የመደዋወል የመጻጻፍ ነገር ነበረን። በምፈልገው ርዕሰ ጉዳይ ሁሉ ይጽፍልኝ ነበረ። አሁን ለምሳሌ ያኔ ባህሉ ግርማ ሕይወቱና ስራዎች የሚለው መጽሐፍ በምጽፍበት ጊዜ ጋሻ ሰፋ ከአስራ ዘጠኝ ሃምሳዎቹ ጀምሮ በመጽሐፍት ላይ ትንታኔ ይሰጥ ከነበረ ሂሳዊ ድርሳናት ማስነበብ ይችሉ ከነበሩ ሰዎች መካከል አንዱ ከሆነ ባህሉ ግርማ ላውቀው አይችልም ብዬ ጻፍኩለት። እውነትም የነበራቸውን ትውውቅ ጻፈልኝ እና ያንን ነው ልናጣቸው የማይገቡ ሰዎች አሉ። ከነዛ ሰዎች መካከል አንዱ ስለነበረና ና በህይወት እያለን ይሄ ትውልድ እንደሚወደው ይሄ ትውልድ የእሱን ስራዎች ማንበብ እንደሚፈልግ ይሄ ትውልድ በሱ አማካኝነት ጨንቻን እንዳወቀ ማዕከላዊ እስር ቤትን እንደጎበኘ የማናውቀውን አለም እንደተዋወቀ አብረውት የነበሩት ሰዎችን የሚገልጽበት ቋንቋ ራሱ ተጽዕኖ የማሳደር አቅም ከፍተኛ ስለነበረ ምስክርነት ለመስጠት ተብሎ ነው ያ ጽሁፍ የተጻፈው። የማይመጣ ነገር መጠበቅ የምትለዋ ምናልባትም ለአድማጮች ሰረቅ አድርገን ማካፈል ያለብን የሀሳብህ መነሻ የሆነች ምንጩ አሰፋ ጫቦ ራሱ ይሁን እንጂ እርሱን ከመጠበቅ ጋርም ተዛምዶ የእርሱን ሁኔታ ለመግለጽም ለጥቅም ውለዋል። እስኪ ፈታ አድርግልን አንተ የዚያ ለሁሉም ውይይቶች መነሻ የሆነ ጽሁፍ ርዕስ ያደረግከው ኋላም ዛሬ ከሆነው ሁኔታ ጋርም የተዛመደ የሚመስለውን ያን ታሪክ ጭብጣ ይዘን ሰፋ በዝርው እየጻፈ ግን ግጥም እያነበብኩ የሚመስሉ ዓረፍተ ነገሮችን ያስገባል። ለምሳሌ አንድ መጣጥፉ ላይ ትዝ ይለኛል፣ ሀገራችን ተሰርታ አላለቀችም ይላል። እኛ ራሳችን ተሰርተን አላለቅንም ይላል። ተሰርቶ ያለቀ ሰው ምን ማለት ነው ብለህ እንድታስብ ያደርግሃል። አንድ ሌላ ግጥም መነሻ የሚሆንህ ነው። ልክ የኛው ደግሞ አንድ መጣጥፉ ላይ ምን ይላል? የኢትዮጵያ ሕዝብ የማይመጣን ነገር የመጠበቅ የረዥም ጊዜ ልምድ አለው፣ የረዥም ጊዜ ታሪክ አለው ይላል። ከባድ ነው የማይመጣን ነገር መጠበቅ የማይመጣን ነገር በጠበቅን ያህል ደግሞ ከባድ ህመም የለም ክፉ ህመም የለም እሱ እንዲመጣ እንዲገኝ የመፈለግን ነገር ነው እሱ ይህ ቃል ራሱ ራሱን ይገልጸዋል በቃ ይመጣል ብለን ጠበቅን እዚሁ መጽሐፉ ላይ ራሱ ለልጆቼ አባት የሚሆነውን ወይም መሆን የሚገባውን አልሆንኩም ይጸጽሰኛል ሲል የቆየው ሰው ከነ ጸጸቱ ከነ ምኞቱ አጣ ነው ክልም ባየው ቁጥር ሰበብ ምባው ቁጥር የኢትዮጵያ መሬት የኢትዮጵያን ቢት ብቻ ነው የሚታየኝ ስለቆየ ሰው ሳይመጣ እንደጠበቅ ነው፣ አጣ ነው እና አንዳንዴ አንድ ልተስማማበት የማትችል ሀሳብ የሚጽፉ ሰዎች በሚገርም መንገድ ደግሞ ጥሩ በሆነ አገላለጽ አሳምነው ይዘው የሚሄዱ አሉ። ያቺ ቃል ከሱ የተወሰደች ነበረች። መልካም እንዳለ ጌታ ጽሑፍህ ላይ በመንደርደሪያው ጠቅሳለህ፣ የማይመጣን ነገር መጠበቅ እንዳልከውም እየጠበቃችሁ በርቀት እየጓጓችሁ ሳታገኙት የቀረ ሰው መሆኑን ከራሱ ቤት ጋርም ያገናኘው ይመስላል። ታዲያ ቅድም ያነሳ አሁን የጠቀስከውን ይሄ የምኖረው አሜሪካ ሕልሜ ግን ኢትዮጵያ ነው፣ በዚያ ውስጥም ጨንቻ ትመጣለች ይችላል። ስለ ጨንቻ ግዙፍ አድርጎ በምናባችን እንዲሳል ማድረግ የቻለ ሰው ነው። እስኪ በገዛ አንደበቱ የተናገረውን እንስማና ጥያቄዎች አስከትላለሁ። አሜሪካ ከመጣው ሀያ አምስት ዓመት ቢኖር ያለው ውኃቸውን ጠጥቻለሁ ምግባቸውን በልቻለሁ ዝር ምሳ ኢትዮጵያ ነው የማየው። ከሚመጡት ነገሮች አንዱ ጨንቻ ነው፣ ጋሞ ነው የሚመጣው። ምክንያቱም ያ የተወለድኩበት ያደግኩበት እኔ ያሰኘኝን መሰረቱን የጣለ ሊሆን ይችላል። በጠቅላላው የሚመጣ ዞሬ አይቸዋለሁም። አንዳንድ ጊዜ ኩርሙክ ያየሁት ዘፈን፣ አንዳንድ ጊዜ አደንገ ያየሁት ሌላ ጊዜ ለሁለት አመት በአመት እየሄድኩ ብቻ የታየ የነበረው ውዱውድ የጢስ አባይ እና በአጭሩ ኢትዮጵያ ነው የሚ በተለይ የሄድኩባቸው የደረስኩባቸው ቦታዎች እናዴ ቁልቅ ብሎ ይመጣሉ ቼንቻ ደስፖ ይታያል። ወይ ባለፈው ሳምንት ማብቂያ ላይ ከዚህ ዓለም በሞት የተለዩትን አንጋፋ የፖለቲካ ሰው ጸሐፊና የህግ ባለሙያ አቶ አሰፋ ጫቦን ሕይወትና ስራ በተለይም በሥነ ጽሑፋዊ አስተዋጽኋቸው ዙሪያ ባህልና ማኅበረሰብ የጀመረው ውይይት ሳምንት ይቀጥላል። ለአሁኑ ያሉላን እንግዶች ደራሲያኑን እንዳለጌታ ከበደንና አቶ ዘነበ ወላን እናመሰግናለን።